የአሜሪካ ድምፅ ነው። በ በ19 በ25፣ እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ግንቦት 28 2015 ዓ ም ዝግጅታችን ጀመረ። በኢትዮጵያ የሰዎችን ደብዛ ማጥፋት እንዲቆም የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ አሳሰበ። ከመደበኛ ማቆያዎች ውጭ የመቆየትና ተሰውሮ የመቆየት አጋጣሚዎች እየጨመሩ ነው። አንዳንዶቹ ከመስሪያ ቤት ነው፣ አንዳንዶቹ ከስራ ቦታ፣ አንዳንዶቹ ከመኖሪያ ቤታቸው በኮሚሽኑ ሪፖርት ዙሪያ ያነጋገርናቸውን የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል የሪጅን ዳይሬክተር ወይዘሮ ሰላማዊት ግርማይ ነው የሰማችሁት። በዚህ ዙሪያ የተጠናቀረው ዘገባ በአብይ ርዕሳችን ይቀርባል። ሌሎች የሀገር ውስጥና የውጭ ዘገባዎችንም አካተናል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች፣ እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሸው ስመኞች የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናበር ልናለች በምስልና ድምፅ ቅንብር ሲሳይ አሸናፊ እና ግርማ ደገፋ፣ እንዲሁም የዌብ እና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም። በድጋሚ እንደምናመሻችሁ የዓለም ዜናውን የማሰማችሁ እንግዶል ነኝ። ለምሽቱ ከያዝነው ዜና ውስጥ የአሜሪካ የአፍሪካ ቀንድ ልዩ መልእክተኛ ትግራይን መጎብኘታቸው፣ በሱዳን የሚካሄደው ውጊያ ለስምንተኛ ሳምንት መቀጠሉና አዲስ ስምምነት እንዲደረግ ግፊት መደረጉ እንዲሁም በአፍጋኒስታን ሰማኒያ የሚሆኑ ሴት ተማሪዎች መመረዛቸው የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት አቶ ጌታቸው ረዳ ከዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልኡክ ማይክ ሀመር ጋር እንዲሁም በኢትዮጵያ የአሜሪካ ኤምበሲ ጉዳይ አስፈጻሚ አምባሳደር ትሬሲ ጃኮብሰን ጋር ዛሬ የተገናኝተው መነጋገራቸውን አስታውቀዋል። በክልሉ ጊዜያዊ አስተዳደር ከተመሠረተ ልኡካን ቡድኑ ትግራይ ክልል ሲገኝ ሁለተኛ ጊዜ መሆኑን በትዊተር ገጻቸው ላይ ያሰፈሩት አቶ ጌታቸው እስካሁን ስለተደረገው መሻሻል ና ስለ ገጠማቸው ተግዳሮቶች ለቡድኑ ገለጻ ማድረጋቸውን አጋርተዋል። የአገር ውስጥ ተፈናቃዮችን ወደ ምዕራብ ትግራይ የመመለሱ ሂደት ስለሚፋጠንበት የኤርትራ መንግሥት በፕሪቶሪያ ስምምነት መሠረት አፈጻጸም ላይ ደቅኗል ያሉትን ፈተና፣ እንዲሁም በትግራይ እየተካሄደ ያለውን የወታደሮች ብተና አጋጥሟል ያሉትን የአቅርቦት ችግር በተመለከተ ሁለቱ ወገኖች አጽንኦት ሰጥተው መነጋገራቸውን አቶ ጌታቸው አመልክተዋል። በትግራይ ላልታለመለት ጉዳይ የዋለውን እርዳታ በተመለከተ የሚካሄደው ምርመራ ሂደትን በተመለከተ ለአሜሪካው ቡድን መግለጫ መስጠታቸውን እስካሁን የተደረሱበትን ግኝት በተመለከተ ማብራራታቸውንና አጠቃላይ ውጤቱንም ለሕዝብ ይፋ እንደሚያደርጉ እንዲሁም አጥፊዎችን ተጠያቂ እንደሚያደርጉ ለቡድኑ መናገራቸውን አቶ ጌታቸው ጨምረው ገልጸዋል። አሜሪካ እጅግ አስፈላጊ ያሉትን እርዳታ ለክልሉ ማድረጓን እንደገና እንድትቀጥል መጠየቃቸውን አቶ ጌታቸው ጨምረው ገልጸዋል። አምባሳደር ማይክ ሃመር በኢትዮጵያ የሚያደርጉት ጉብኝት ላለፉት ሁለት ዓመታት በሁለቱ አገራት መካከል የተፈጠረውን የሐሳብ ልዩነት ለማጥበብ የሚደረግ የዲፕሎማሲ አካል መሆኑን የውጭ ጉዳይ ሚኒስቴር ባለፈው ሳምንት ማስታወቁ ይታወሳል። በሱዳን የሚካሄደው ውጊያ ለስምንተኛ ሳምንት በቀጠለበት ሁኔታ ዩናይትድ ስቴትስ እና ሳውዲ አረቢያ አዲስ የተኩስ አቆም ስምምነት እንዲፈጸም ትናንት እሁድ አዲስ ግፊት ጀምረዋል። ከዚህ በፊት በርካታ የተኩስ ማቆም ስምምነቶች ቢፈጸሙም ሁሉም ተጥሰዋል። አሜሪካ ባለፈው ሳምንት በሁለቱ ተዋጊ ጄኔራሎች ላይ ማዕቀብ መጣሏን ስታስታውቅ ሁለቱም ወገኖች አሰቃቂ ደም መፋሰስ ብላ ለገለጸችው ሁኔታ ተጠያቂ አድርጋለች። በአሜሪካ እና በሳውዲ አደራዳሪነት በጀዳ ሲካሄድ የሰነበተው ድርድር ፍሬ አላፈራም። የሁለቱ ተደራዳሪ ወገኖች ተወካዮች አሁንም በሳውዲ እንደሚገኙ የአገሪቱ የውጭ ጉዳይ ሚኒስቴር አስታውቋል ሲል የኤኤፍፒ ዜና ወኪል ዘግቧል። የውጭ አደራዳሪዎቹ ሁለቱ ወገኖች አዲስ የተኩስ ማቆም ስምምነት ላይ እንዲደርሱና ተግባራዊ እንዲያደርጉ ዓላማውም ግጭቱን በዘላቂነት ለማስቆም እንዲሆን ማሳሰባቸውን የውጭ ጉዳይ ሚኒስቴሩ ጨምሮ ገልጿል። የፈጥኖ ደራሽ ኃይሉ ትናንት አንድ ተዋጊ ጄት መጥቶ መጣሉን አስታውቋል። በካርቱም ባሉ ኃይሎቻችንና ይዞታዎች ላይ የአየር ጥቃት ተሰንዝሮብን ነበር ሲል አክሏል። በግጭቱ እስካሁን 1800 ሰዎች እንደሞቱ ሲገለጽ ተመድ እንደሚለው ደግሞ 1.2 ሚሊዮን ሰዎች ተፈናቅለዋል። 425 ሺህ የሚሆኑት ደግሞ ወደ ጎረቤት ሀገራት ተሰደዋል። በሴኔጋል በተቃዋሚው መሪ ኦስማን ሶንኮ ላይ በአንድ ፍርድ ቤት የሁለት ዓመት ቅጣት መተላለፉን ተከትሎ በተነሳ የደጋፊዎቻቸው ተቃውሞ 11 ሰዎች ሲሞቱ፣ 350 የሚሆኑት ደግሞ ጉዳት ደርሶባቸዋል። ፖሊስ የወሰደውን ጨካኝ ያሉትን እርምጃ እንደሚያወግዙ ሶንኮ አስታውቋል። የአገር ውስጥ ጉዳይ ሚኒስትሩ 500 የሚሆኑ ሰዎች በቁጥጥር ስር መዋላቸውን አስታውቋል። ሁከቱ የጀመረው ባለፈው አምስት ሲሆን አንድ ነፍሰ ጡር እና 36 የጸጥታ አባላትን ጨምሮ 357 ሰዎች እንደተጎዱ ቀይ መስቀል አስታውቋል። ከፍተኛ ጉዳት ደርሶባቸዋል የተባሉት 78 ሰዎች ወደ ሆስፒታል ተወስደዋል። ፕሬዚዳንት ማኪሳል እና የሶንኮ ደጋፊዎች አንዱ ሌላውን ለሁከቱ ተጠያቂ ያደርጋሉ። ሶንኮ መጀመሪያ አስገድዶ በመድፈር ተከስሶ የነበረ ሲሆን በኋላ ክሱ አንዲት ወጣት ሴትን ከሥነ ምግባር ያፈነገጠ ተግባር እንድትፈጽም በማድረግ ወደሚል ተቀይሯል። ክሱ ፖለቲካዊና በሚቀጥለው ዓመት ምርጫ እንዳይወዳደሩ ለማድረግ የተወጠነ እንደሆነ ኮንሶ ይገልጻሉ ሶንኮ ይገልጻሉ። ይቅርታ አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ 18 ነው። ወደ ተከለከለ የአየር ክልል ከገባ በኋላ ግንኙነት ተቋርጦ የነበረውና በኋላም በምስራቅ ቨርጂኒያ ግዛት የተከሰከሰውን የግል አውሮፕላን ሁኔታ እያጣሩ መሆኑን የዩናይትድ ስቴትስ ፌዴራል መርማሪዎች አስታውቋል። ስለ ሁኔታው የተጠናቀረውን አጭር ዘገባ ደረጀ ደስታ ያሰማናል። የቨርጂኒያ ግዛት ፖሊስ አውሮፕላኑ የተከሰከሰበትን አካባቢ በእግሩ ያሰሱ የነፍስ አድን ሰራተኞች በህይወት ያገኙት አንድም ሰው አለመኖሩን ተናግረዋል። ከቴነሲ ክፍለ ግዛት የተነሳው አውሮፕላን ወደ ደቡብ ምዕራብ አቅጣጫ ፊቱን አዙሮ ከመመለሱ በፊት ከታቀደለት የኒውዮርክ መዳረሻው ተቃርቦ እንደነበር ተመልክተዋል። የፌዴራል አቪየሽን አስተዳደር አውሮፕላኑ የተከሰከሰው ከዋሽንግተን 200 ኪሎ ሜትር ርቀት ላይ በደቡብ ምዕራብ ቨርጂኒያ በሞንቴብሎ አቅራቢያ መሆኑን አስታውቀዋል። በቨርጂኒያ ዋና ከተማው አቅራቢያ በሚገኘው አካባቢ ሲበር የነበረውን አውሮፕላን ያሳድዱ የነበሩት ሁለቱ ተዋጊ ጀቶች እጅግ ከፍተኛ የሆነ ድምፅ ሲያሰሙ እንደነበር ተነግረዋል። ፌርፋክስ ስቴሽን እየተባለ በሚጠራው አካባቢ ሲያልፍ ይሰማ በነበረው ከፍተኛ የጀቶቹ ድምፅ በርግጎ የነቃውን ውሻ የሚያሳየው የቪዲዮ ምስል በማህበራዊ ሚዲያዎች ከተለቀቁትና እጅግ በርካታ ተመልካቾችን ከሳቡት አንደኛው መሆኑም ተመልክተዋል። አውሮፕላኑ በአንኮር ሞተርስ ሜልቦርን ኮርፖሬሽን ስም የተመዘገበ መሆኑ ተዘግበዋል። ዋሽንግተን ፖስትና ኒውዮርክ ታይምስ የኮርፖሬሽኑ ባለቤት ጆን ሬምፐል አውሮፕላኑ የእሳቸውን ሴት ልጅ የልጅ ልጅና ሞግዚቷን ጨምሮ አራት ሰዎችን አሳፍሮ ይጓዝ እንደነበር መናገራቸውን ዘግበዋል። ዋይት ሀውስ በወቅቱ በአንድሮ አየር ኃይልና ባህር ኃይል ጦር ሰፈር ጎልፍ ሲጫወቱ ለነበሩት ፕሬዚደንት ጆ ባይደን ስለ አደጋው ማብራሪያ የተሰጣቸው መሆኑን ጠቅሶ ጀቶቹ ያሰሙት ከፍተኛ ጩኸት በመጠኑም ቢሆን ከርቀት ሊሰማ እንደሚችል ገልጸዋል። በመላ ሄይቲ የጣለውን ከፍተኛ ዝናብ ተከትሎ በተከሰተው ጎርፍ እና የአፈር መጥለቅለቅ ሳቢያ 15 ሰዎች ሲሞቱ 8 ሰዎች የደረሱበት አልታወቀም ተብሏል ጎርፉ መኖሪያ ቤቶችን ሲያጥለቀልቅና መንገዶችን ወደ አደገኛ ወንዝነት ሲቀይር አስራ ሶስት ሺህ የሚሆኑ ሰዎች መኖሪያቸውን ለቀው ለመውጣት ተገደዋል። 7,400 የሚሆኑ ቤቶች መጎዳታቸውን ነዋሪዎች ሪፖርት አድርገዋል። ቅዳሜ ለተጣለው ዝናብ ያስከተለውን ጉዳት አሁንም እየገመገሙ መሆኑን ባለሥልጣናት አስታውቀዋል። ጠቅላይ ሚኒስትር ሄርየር ሄንሪ ለተጎጂዎች ፍላጎት ምላሽ ለመስጠት ከአገር ውስጥና ከውጭ ድርጅቶች ጋር በመሥራት ላይ መሆናቸውን አስታውቀዋል። በመጨረሻም በሰሜን አፍጋኒስታን ሰማንያ የሚሆኑ የመጀመሪያ ደረጃ ሴት ተማሪዎች ተመርዘው ወደ ሆስፒታል መወሰዳቸውን የአካባቢው የትምህርት ኃላፊዎች አስታውቀዋል። ታሊባን በአፍጋኒስታን ሥልጣን ከተቆጣጠረ እና በአገሪቱ ሴቶችና ልጃገረዶች ላይ የመብት እገዳ ከጣለ ወዲህ የመጀመሪያው መሆኑ ታውቋል። ታሊባን በአፍጋኒስታን ልጃገረዶች ከስድስተኛ ክፍል በላይ እንዳይማሩ ሲያግድ፣ ሴቶች ከሥራም ሆነ ከአብዛኛው የሕዝብ መገልገያ ስፍራው ይታግደዋል። የመርዝ ጥቃቱን የፈጸመው ግለሰብ በቂም ተነሳስቶ መሆኑን ያስታወቁት ባለሥልጣናት ዝርዝር መረጃ ከመስጠት ተቆጥበዋል። ወደ ሰማንያ የሚጠጉት ሴት ተማሪዎች የተመረዙት ቅዳሜና እሁድ ለየብቻ በተፈጸሙ የመርዝ ጥቃቶች ነው። ይህ በእንዲህ እንዳለ በምዕራብ አፍጋኒስታን የሚገኙ የወንዶች ጸጉር ቤቶች ጺም እንዳይላጩ ወይም እንዳያስተካክሉ እገዳ ተጥሏል። ሽርያ ወይም ከእስልምና ትእዛዝ ያፈነገጠ ነው በሚል ታሊባን የጣለው እገዳ በጸጉር ቤቶቹ እና ጺማቸውን መላጨት በሚያዘወትሩት ዘንድ ተቃውሞ ገጥሞታል። ታሊባን ከ20 ዓመታት በፊት በአሜሪካ ከሥልጣን ከተወገደ በኋላ ጺም መላጨት እና መከርከም በአገሪቱ በብዛት ተዘውትሮ ነበር። ከሁለት ዓመታት በፊት መልሶ ሥልጣኑን ሲቆጣጠር እገዳው ተመልሶ ተግባራዊ ሆኗል። አድማጮቹን ለምሽቱ ያስኩት ዜና በዚህ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁን አምሽው። መልካም ምሽት። እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ግንቦት 28 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት አብራችሁን እንድትቆዩ በድጋሚ እጋብዛለሁ። አሁን ወደ ዕለቱ የአብይ ርስ ዘገባ እንለፍ። በኢትዮጵያ መንግስት አካል ወይም በአካሉ እውቅና የሰዎችን ደብዛ የማጥፋት ድርጊት መጨመሩን የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ አስታወቀ። ኮሚሽኑ ዛሬ ባወጣው መግለጫ ከህብረተሰቡ የሚቀርቡ ደብዛ የማጥፋት ወንጀል ጥቆማዎች በየጊዜው መበራከታቸውን ገልጾ ተቋሙ ባደረገው ክትትልና ከፖሊስ ጋር በመነጋገር የተወሰኑ ሰዎችን ለማግኘት ቢቻልም አሁንም ያሉበት የማይታወቁ በርካታ ሰዎች መኖራቸውን አመልክቷል። ደብዛቸው በተሰወሩ ተጠቂዎች ላይ በቀጥታ ከሚደርሰው የሰብአዊ መብቶች ጥሰት በተጨማሪ በቤተሰቦቻቸውም ላይ በርካታ ጉዳቶች መድረሱን የገለጸው ኢሰመኩ ድርጊቱ በአፋጣኝ እንዲቆም አሳስቧል። የኮሚሽኑን መግለጫ የተከታተለው ኬኔዲ አባተ ተጨማሪ አለው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዛሬ ባወጣው መግለጫ የአስገድዶ መሰወርና ሰዎች ተይዘው የሚገኙበት ሁኔታ ሳይታወቅ በእስር ላይ የማቆየት ወንጀል በኢትዮጵያ ልዩ ልዩ አካባቢዎች ከቅርብ ጊዜ ወዲህ እየጨመረ እንደመጣ አመልክቷል። ኢሰመኮ በተለይ በአዲስ አበባ ከተማ በኦሮሚያና ና በአማራ ክልሎች ከደረሱት አቤቱታዎች ና ጥቆማዎች በመነሳት አደረግኩት ባለው ክትትል መሰረት በርካታ የአስገድዶ መሰወር ድርጊቶች መፈጸማቸውን አረጋግጫለሁ ብሏል። በመንግስት አካል ወይም በአካሉ ውቅና አንድ ሰው በማሰር አፍኖ በመውሰድ ወይም በሌላ በማናቸውም መንገድ ነጻነቱን በማጥፋትና በቁጥጥር ስር መዋሉን በመካድ በመደበቅ ያለበትን ቦታ ባለማሳወቅ ወይም ደብዛውን በማጥፋት ፈጽሞ ከሕግ ጥበቃ ውጪ እንዲሆን በማድረግ የሚገለጸው ይህ ድርጊት እንዳሳሰበውም ኮሚሽኑ ገልጿል። የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል የሪጂን ዳይሬክተር ሰላማዊት ግርማይ ለአሜሪካ ድምጽ በሰጡት ማብራሪያ ባለፉት ሁለት ወራት ከአዲስ አበባ ከተማ ብቻ 11 መሰወር ጥቆማዎች ለኮሚሽኑ እንደደረሱ ተናግረዋል። አርባ ስምንት ሰዓት ተይዞ መደበኛ እስር ቤት የማይገባና ወይም ደግሞ በመደበኛ ማቆያ ቦታዎች ማለት ነው። እንዲሁም አርባ ስምንት ሰዓት የማይቀርብ ተጠርጣሪ ኦልሞስት የለም የሚባልበት ደረጃ ላይ ደርሰን ነበር። እንግዲህ በተለይ በአዲስ አበባ ከተማ ላይ ያው ይሄ ነገር ሙሉ ለሙሉ ያው አይፈጸምም ብለን ከምንቆጥራቸው የሰብአዊ መብት አያያዞች ውስጥ የሚወድቅ ነበረ አሁን ግን ከቅርብ ጊዜ ወዲህ ያው እንደዚሁ የተለያዩ ነዋሪዎች ከመደበኛ ማቆያዎች ውጪ መቆየትና ተሰውሮ የመቆየት እንደዚሁም ያው የሚገኙበት አጋጣሚዎች እየጨመሩ ነው። አንዳንዶቹ ከመስሪያ ቤት ነው፣ አንዳንዶቹ ከስራ ቦታ፣ አንዳንዶቹ ከመኖሪያ ቤታቸው በተለያየ መንገድ ለምሳሌ በወንጀል ተጠርጥራችኋል ወይ ትፈለጋላችሁ በሚል ነው። ነገር ግን የፍርድ ቤት ትዕዛዝ በሌለበት ሁኔታ ነው በቁጥጥር ስር ሲውሉ እንደነበሩ ያየ ነው። አሁን ለምሳሌ በአዲስ አበባ ደረጃ አስራ አንድ በቅርቡ እንኳን በዚህ ባለፈው ሁለት ወር ውስጥ ወደ አስራ አንድ አቤቱታዎች ተቀብለናል። አምስቱ ደግሞ ያው በቀጣይ በፌዴራል ፖሊስ ደግሞ ያው መረጃውን አግኝተናል። ያው ጉብኝት እና ምርመራ እያደረግን እንገኛለን። ይሄ በገላን አካባቢ ያለ ያው የቀድሞ ካምፕ የነበረ ነው፣ ግን መደበኛ የሆነ ማቆያ አይደለም። አሁን በቅርብ የተገኙ ተጠርጣሪዎች ያው ከዛ እንደሆነ ወደ ፌዴራል ፖሊስ መደበኛ ማቆያ የተዘዋወሩት ያው መረጃውን አግኝተናል። ስለዚህ ያው እነዚህ ነገሮች አሁን በቅርብ ጊዜ ያው ጨመሩ ስለመጣ ቁጥራቸው ኮሚሽኑ በጣም አሳሳቢ የሆኑ አግኝቶታል ማለት። ኮሚሽኑ በሌሎች ክልሎችም ያሉ መሰል የወንጀል ድርጊቶችን በማሳያነት አቅርበዋል። ለአብነትም አንድ የሀገር መከላከያ ሰራዊት አባል ከሰራዊቱ ከድቷል በሚል በአማራ ክልል ባህር ዳር ከተማ ወረብ ቀበሌ ነዋሪ የሆኑትን ወላጅ አባቱን ልጅህን አምጣ ተብለው ሚያዝያ 28 ቀን 2015 ዓ ም በግዳጅ ተወስደው ተሰውረው ከቆዩ በኋላ ግንቦት 16 ቀን 2015 ዓ ም ተለቀዋል ብሏል። አንድ የቀድሞ የሶማሌ ክልል ልዩ ኃይል አባል ደግሞ ታህሳስ 6 ቀን 2015 ዓ.ም ከቀኑ 11 ሰዓት ከቢሮ ተደውሎለት ለስራ ጉዳይ ወደ ቢሮ እንዲመጣ ተጠርቶ ከሄደ በኋላ በዕለቱ ከምሽቱ ሁለት ሰዓት ጀምሮ ስልኩ የተዘጋ ሲሆን ከዚያ ቀን ጀምሮ የትና ምን ሁኔታ ላይ እንዳለ ለማወቅ አልተቻለም ሲልም ኢሰመኮ አመልክቷል። በሌላ በኩል ከኦሮሚያ ክልል ልዩ ልዩ ቦታዎች ቢያንስ ሰባት ሰዎች ያስገድዶ መሰወር ድርጊት ሰለባ ስለመሆናቸው አቤቱታ እንደቀረበለት የገለጸ የገለጸው ኮሚሽኑ ከእነዚህም መካከል በምዕራብ ወለጋ ዞን ጎቡ ሰዮ ወረዳ ነዋሪ የሆነ አንድ ግለሰብ ግንቦት 24 ቀን 2014 ዓ.ም ከሌሎች ሶስት ጓደኞቹ ጋር በወረዳው ፖሊስ ተይዞ ፖሊስ ጣቢያ ከገባ በኋላ ሰኔ 9 ቀን 2014 ዓ.ም ከሌሎች ታሳሪዎች ተለይቶ ነቀምት ከተማ ወደሚገኝ ፖሊስ ጣቢያ እንደተዘዋወረ ለቤተሰብ ቢነገርም ከዚያ ቀን ጀምሮ ያለበትን ቦታና ሁኔታ ማወቅ አልተቻለም ሲል አብራርቷል። በተመሳሳይ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ማዕከላዊ ኮሚቴ አባልና የምስራቅ ወለጋ ዞን የኦፌኮ አስተባባሪ የሆነ ሌላ ሰው ጥቅምት 8 ቀን 2015 ዓ.ም ከቀኑ 10 ሰዓት አካባቢ ከሚሰራበት መስሪያ ቤት በመንግስት የደህንነት ኃይሎች ተይዞ ነቀምት ከተማ በሚገኘው የጸጥታ ቢሮ ውስጥ ታስሮ ከፍተኛ ድብደባ ተፈጽሞበት እንደነበረና እጁ በሰንሰለት በመታሰሩ ምክንያት ከቤተሰቡ የሚሄድለትን ምግብ ተቀብሎ መመገብ አቅቶት እንደነበር ከመረጃ ምንጮች ማወቅ ተችሏል ብሏል። ኮሚሽኑ ግለሰቡ ከጥቅምት 3 ቀን 2015 ዓ ም ጀምሮ ሊገኝ እንዳልቻለም ጠቅሷል። ኢሰመኮ በሌሎች አንዳንድ አካባቢዎችም የተፈጸሙ ያስገድዶ መሰወር ድርጊቶችን በመግለጫው ያብራራ ሲሆን ጉዳዩን በተመለከተ ለመንግስት የጸጥታ አካላት ማሳወቁንና ንግግር መደረጉንም የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ሪጅን ዳይሬክተር ሰላማዊት ግርማይ ተናግረዋል። ከፌደራል ፖሊስም ከእንደዚሁም ከተለያዩ የክልሉ ፖሊስ ኮሚሽኖች ጋር በዝርዝር ማለት ነው እኛ ያገኘ ናቸውን ግኝቶች በማሳወቅና በሱ ላይም ደግሞ በኛ መረጃ ላይ ተመስርተው ተገቢ የሆነውን ማስተካከያ የእርምት እርምጃ እንዲወስዱ ጉዳዮችን ልከናል። እነሱም ያው ጉዳዩን እየተመለከቱት ነው ብለን እናምናለን። ያው ስለዚህ እነዚህ ላይ የእርምት እርምጃ ያው ይወስዳሉ ብለን እንጠብቃለን። አንዳንዱም ከነሱ ጋር በተደረገ ንግግርም እንዲገኙ የሆኑ ሰዎችም አሉ ማለት ነው። መወሰድ ስላለባቸው እርምጃዎችም ዳይሬክተሯ የኮሚሽኑን ምክረ ሀሳብ አብራርተዋል። አንድ ግለሰብ ያለበት ካልታወቀና ተሰውሮ የሚቆይበት እንግዲህ ከፍተኛ የሆነ በጣም ብዙ የሰብአዊ መብት ጥሰቶችን የሚያካትት ጥሰት ነው እና በህይወት የመኖር መብትን ይከታል። ከሚስጥራዊ እስርና የማሰቃየት ተግባር የመጠበቅ መብት አለ። ፍትሄ የማግኘት መብት አለ። ፍርድ ቤት የመቅረባቸው ማለት ነው። እንደዚሁም የጤና፣ የስራ፣ የትምህርት እያለ በርካታ የሰብአዊ መብት ጥሰቶችን ነው እንግዲህ የሚከተው ማለት ነው እና ይሄ አስገድዶ መሰወር የምንለው እንግዲህ ትን ራሱን የቻለ ኮንቬንሽን ቢኖርም ሀገራችን ገና አላጸደቀችውም። ስለዚህ በዋነኝነት እሱን እንድታጸድቅ ያው እና ወደ ትግበራ እንዲገባ ያው ጥሪ እናቀርባለን። እንደዚሁም ደግሞ አሁን በተለይ ካሁን ያልተገኙና ስቲል ተሰውረው ያሉ ሰዎችን በጣም በሚመለከታቸው የመንግስት አካላት ወደ መደበኛ ወደ ሆነ ስርዓት ያው እንዲያመጧቸው፣ እንደዚሁም ደግሞ ከዚህ በፊት ይህን ድርጊት የፈጸሙ ሰዎች ላይ ተጠያቂነት የሚሰፍርበት አሰራር እንዲኖርና እርምጃ እንዲወሰድ ነው ኮሚሽን ጥሪ ያስተላልፈ ኢሰመኮ አስገድዶ የመሰወር ወንጀል እየጨመረ መቀጠሉን በተመለከተ ስላቀረበው የምርመራ ውጤት ከፌዴራል መንግስት ኮሚኒኬሽን አገልግሎትና ከፌዴራል ፖሊስ ምላሽ ለማግኘት ያደረግነው ሙከራ በእጅ ስልካቸው ላይ የደወልንላቸው ኃላፊዎች ስልካቸውን ባለማንሳታቸው ለጊዜው ሊሳካልን አልቻለም። የአሜሪካ ድምፅ በቀጣይ የመንግስትን ምላሽ ካገኘ ይዞ የሚቀርብ ይሆናል። ኢሰመኮ በዛሬው መግለጫው በአስገድዶ መሰወሩ ወቅት ተፈጽሟል ስለተባለ ተገቢ ያልሆነ አያያዝ ወይም የስቅየት ተግባር ምርመራ እያደረገ እንደሚገኝ ገልጿል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ነበር የተከታተላችሁት። የትንታኔው መጽሄት ይቀጥላል። የአማራና የትግራይ ክልሎች በሚወዛገቡበት የወልቃይት አካባቢ በሚገኙት የዳንሻ የማይካድራና ሁመራ ከተሞች ለማንነታቸው ጥያቄ ሕጋዊ ምላሽ እንዲሰጣቸው እና በጀትም እንዲመደብላቸው የሚጠይቁ ሰልፎች ተካሄዱ። የትግራይ ክልል በበኩሉ ጥያቄው የተነሳው በሰፋሪዎች ነው ብሏል። ሙልጌታ ጽዋ ዝርዝራለሁ የአማራና የትግራይ ክልሎች የሚወዛገብበት ከ1983 ዓ ም ጀምሮ ምዕራብ ትግራይ በሚል በትግራይ ክልል አስተዳደር ስር የቆየውና ከሰሜን ኢትዮጵያው ጦርነት በኋላ ደግሞ ወልቃይ ጠገዴ ሰቲት ሞራ ዞን በሚል በተዋቀረው አስተዳደር ስር በሚገኙት ዳንሻ፣ ማይካድራ፣ ሑመራ ከተሞች ትላንት እሁድ ግንቦት 27 ቀን 2015 ዓ ም ሰላማዊ ሰልፍ ተካሂዷል። ሰልፈኞቹ ከያዟቸው መፈክሮች መካከል አማራንን አልንንጂ አማራን ሆን ብለን አልጠየቅንም የሚል ይገኝበታል። በሰልፉ ላይ መ መሳተፋቸው ገልጸው፣ ስማቸውን እንዳይጠቀስ የጠየቁና በስልክ አስተያየታቸው የሰጡ አንድ የሁመራ ከተማ ነዋሪ ሰልፉ የተካሄደው አማራንን ለሚለው ጥያቄ ሕጋዊ ምላሽ እንዲሰጣቸው፣ ማንነታቸው እንዲጸድቅላቸው ለመጠየቅ እንደሆነ ተናግረዋል። መነሻችን በመጀመሪያ ወልቃይት ጠገዴ አማራ ነው። ወንደር ነው፣ ወንደር ዳባት ወረዳ ነው። ሲቀጥል ከዚያ ደግሞ የሶስት ዓመት ባጀት የተከለከል ነው። ደግሞ ባጀት ይለቀቅልን። ስለዚህ ወንድሞቻችን ሌላው የሰልፉ አስተባባሪ እንደሆኑ በስልክ የገለጹት አቶ ግርማይ ገብረ ህይወት እኛ የወልቃየት ተገዴ ሰዎች አማራ ነን፣ የበጌ ምድር ሰዎች ነን እንጂ ትግሬ አደለንም የሚል ጥያቄ፣ እሱን ባስመለከተ ነው ጥያቄያችንን ወደ የሚመለከተው አካል ደርሶ ጥያቄያችንን በሕጋዊ መንገድ እንድንመለስልን በሚል የተካሄደ ሰልፉ ከዳንሻ ከማይካድራና ከሑመራ በተጨማሪ በአድረነጽ በአኸር እና ሌሎች ከተሞች መካሄዱን አስተባባሪው ተናግረዋል። ለሶስት ዓመታት ያህል ለአካባቢው የመንግስት በጀት እንዳልተመደበለት የገለጹ አቶ ግርማይ ሰልፉን ለዞኑ አስተዳደር በጀት እንዲመደብለት ግፊት ለማድረግ እየተካሄደ እንደሆነም ጠቁመዋል። በሌላ በኩል ማክሰኞ ግንቦት 15 ቀን 2015 ዓ ምት የትግራይ ክልል ተፈናቃዮች ሰልፈኞች በመቅለ ከተማ ባካሄዱት ሰልፍ የፕሪቶሪያው ስምምነት በሙሉ ቃሉና በሙሉ መንፈስ እንዲተገበር ሰብአዊ ድጋፍ እንዲቀጥልና ወደ ቀያቸው እንዲመለሱ ጥያቄ አቅርበው ነበር። ስማቸው እንዲገለጽ ያልፈለጉና የሑማራ ከተማ ሰልፍ ተሳታፊዋ በመቀሌ ከተማ የተካሄደው ሰልፍ ከእነርሱ ጥያቄ ጋር የተቃረነ እንደሆነ ይናገራሉ። እና ወደ ቦታችንን ስንመለስ ነ ሚል ሚስ ያለ ማለት ነው። ዜ መቀሌ ሰላማዊ ሰልፍ አይተሽ ከሆነ ማለት ነው የትግራይ ሕዝብ እንደሱ ብሎ ነው ተሰልፎ። እኛ ደግሞ አማራ ነን፣ እኛ አማራ ነን። አማራ ንሆን አላልንም። እነሱ አማራ ንሆን ነ ሚሉ፣ እኛ ደግሞ አማራ ነን። ሲቆይም ተስሩም አማራ ነን እኛ። ስለዚህ ወልቃይት ጸገዴ ደግሞ አማራ ነው፣ የአማራ መሬት ነው። ስለዚህ በጉልበት የወሰዱትን በጉልበት መልሰ ነው። ስለዚህ ስንት የወደቀ ሕዝብ አለ። መንግስት ደግሞ ካሳችንን ስልጣን እንደገና ባጀት ተከልክሎብናል። የሶስት ዓመት ባጀት የለንም፣ ባጀት የለንም። ስለዚህ እሱ ነው ባጀት ይለቀቅልን። እንደገና ደግሞ ከሀገራችን ደግሞ አንወጣም። ሀገራችን ነው፣ እኛ ህዝብ የወደቀበት ነው የወጣ ህዝብ ከናይወቱ የተቀበረበት ነው። ስለዚህ ነው ሚለ ዓላማችን አማራንን እኛ አማራን መሆን ሂውማን ራይትስ ዎች በምዕራብ ትግራይ ዘር ማጽዳት ተፈጽመዋል ሲል ባለፈው ሳምንት ባወጣው ሪፖርት አስታውቋል። የአማራ ኃይሎችና የአካባቢው ባለስልጣናት በጉልበት የትግራይ ተወላጆችን ማፈናቀላቸው ቀጥሏል ሲል አርብ ዕለት ባወጣው መግለጫ የኢትዮጵያ መንግስት ይህ ተግባር በመፈጸም ላይ የሚገኙ የጸጥታ ኃይሎች እንዲያገድ፣ እንዲመረምርና በአግባቡ እንዲቀጣ ጥሪ አቅርቧል። ትናንት በሑመራ ከተማ የተካሄደው ሰላማዊ ሰልፍ አስተባባሪው አቶ ግርማይ የመብት ድርጅቶቹ የሚያወጣቸው ሪፖርቶች አልተቀበሏል አልተደረገባቸውም ተማራይ ሌሎች ላይ ድርጅት ተበዳይ እያለን እንደ በዳይም እያስተላለፉ ስለሆነ የዓለም ሕዝብ እንዲያቅልን ተበዳይ መሆናችን በሕጋዊ መንገድ ጥያቄያችንን እንዳቀረብን ህዝቡን እንዲያቅልን ነው። የትግራይ ክልል የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ረዳ አሃለፈም በፕሪቶሪያው የሰላም ስምምነት መሰረት ከኢትዮጵያ መከላከያ ሰራዊት ውጪ ያሉ ኃይሎች ከክልሉ መውጣት እንደሚገባቸው ስምምነት ላይ መደረሱን አስታውሰው፣ በስምምነቱ መሰረት ጥያቄ የሚነሳባቸው ቦታዎችም በህገ መንግስቱ መሰረት እንደሚፈታ መቀመጡን ጠቁመዋል። ትላንት የተካሄደው ሰልፍ ግን ይህ የሰላም ስምምነት ሂደት የሚያደናቅፍ ነው ብለዋል። የምዕራብ ትግራይ ነዋሪዎች የሚጨፈጨፈውን ጨፍጭፈው የሚገደለውን ገድለው የሚፈናቅለውን አፈናቅለው መሬቱን እነሱ በሚፈልጉት ልክ እያደረጉ ሌላ ሰፋሪዎችን አምጥተው እነዚ ሰፋሪዎች ደግሞ ወይ ማን ጥያቄ እንዲያነሱ እያደረጓቸው ነው ያለው እና አሁን ሰላማዊ ሰልፍ ውጡ ሲባሉ አንደኛው ሰፋሪዎቹ ናቸው፣ ሁለተኛ ደግሞ እዛው ከሞትም ከምናምን በተለያየ ምክንያት የተረፉ ደግሞ በጫና በኃይል እያስፈራሩ እንዲወጡ እያደረጓቸው ናቸው። ስለዚህ ፕሮቴክት ሊያደርጋቸው ሊከላከልላቸው የሚገቡ የህብረተሰብ ክፍሎች ከዛ ውጭ ሆነዋል ማለት ነው። የሰልፉ አስተባባሪ አቶ ገርማይ በበኩላቸው ሰልፈኞቹ በፍላጎታቸው የወጡ ባለርስቶችም ናቸው ይላሉ። ባለርስት ነው ሰልፍ ላይ የወጣ በዛም በፈቃደኝነት፣ ለምን ሰልፍ አንወጣም ብሎ አስፈቅዶ በህጋዊነት የወጣ ሰልፍ ነው እንጂ በሰፈራ መልክ የመጣ ህዝብ ብቻ አይደለም የወጣው። ሂዩማን ራይትስ ዎች ባለፈው ሳምንት ባወጣው ሪፖርት ምዕራብ ትግራይ ውስጥ የሚገኙ የትግራይ ተወላጆች ላይ በደል በመፈጸምና በዘር ማጥፋት ወንጀል ስማቸው በሪፖርቱ ላይ ከተጠቀሱት አንዱ የሆኑት በአማራ ክልል ቴሌቪዥን ጣቢያ ላይ በሰልፉ ላይ ያደረጉትን ንግግር በሚቀርብበት የወልቃይት ጠገዴ ሰቲት ሑመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ መሆናቸው የተነገረው ኮንሬል ደመቀ ዘውዱ አካባቢው የአማራ እንደሆነ ተናግረዋል። አማራንን ስንል እንደ ህወሀት የበሬ ወለድን ማወናበጃ በመጠቀምን ሳይሆን እውነተኛ ታሪካችን በማስረጃና በሰነድና በሰነድን አቅርበን በአደባባይ በመመክበትን ነው ፍላጎታችን። ማንነታችንና ሥነ ልቦናችን ጎንደር አማራ ነው። ስለሆነ ማንም ኃይልን ጣልቃ ገብቶ በማነታችሁ እኔ ልወስን እንዲለንን አንፈቅድም። የወልቃይ ጠገዴ ህዝብ የራሳችን ማልፈንን አንሰጥም፣ አን እንጂ የማይገባን አልፈን አልጠየቅንም። አካባቢ በተመለከተ ከስምንት ወራት በፊት ከህዝብ ተወካዮች ምክር ቤት ጥያቄ ቀርቦላቸው የነበረ ጠቅላይ ሚኒስትር አብይ አህመድ የሚከተለውን ምላሽ ሰጥተዋል። ብዙ አነባለሁ፣ ብዙም ሰማለሁ። ወልቃይትን በሚመለከት የሚነገሩ ሽረባዎች፣ ሴራዎች፣ ኮንስፓይረሲ ብዙ እሰማለሁ። የኢትዮጵያ መንግስት በእነዚህ ሽረባዎች ውስጥ እጁ የለበትም። የወልቃይት ህዝብ እንዲገነዘብ የምንፈልገው። የሚወራው የሚናፈሰው አሉባልታ ውስጥ የኢትዮጵያ መንግስት እጁ የለበትም። እኛ ደቡብ አፍሪካ ሄድ ነው ወልቃይት ወደ አማራዊ ሆኖ ወደ ትግራይ ይሁን የሚለውን ለመወሰን አይደለም። የፕሪቶሪያው ሳሚትም ይሄ ለመወሰን ስልጣን የለውም። ምን አገባውና ነው የኢትዮጵያ መሬት እዛ ሂድ፣ እዚህ ሂድ የሚለው። እኛ እዛ ሄድነው እንዴት ሰላም አመጣን። በንግግር ችግሮቻችን እንፍታለን ማለት ነው። ለምን ወልቃይት ተስቦ እዛ ውስጥ እንደሚገባ አላውቅም። ቦታው አይደለም የተስማማ ነው። በኢትዮጵያ ህግና ስርዓት ይፈጸመው። ከህገ መንግስት በፊት ነው የተወሰደው፣ በጉልበት ነው የተወሰደው ላሉት የኔ ፍላጎት ያ ስህተት እንዳይደገም ነው። ዛሬ በጉልበት ነገ ታገሰ በጉልበት ከሆነ ዘላቂ ሰላም አያመጣም። ወልቃይት ብንፈልግም ባንፈልግም፣ የተወላገደ አማርኛ፣ የተወላገደ ትግረኛ የሚናገር የሁለቱ ህዝቦች ድልድይ የሆነ ህዝብ ነው። ሁለቱም ቋንቋ የሚናገር የተጋባ የተዋለደ ህዝብ ነው። ወልቃይቴነቱን ነው አትንኩብኛለው እንጂ ከእንግዲህ በኋላ ትግራይ የሚባል ጋር ልገናኝም አልነጋገርም አላለም፣ አይችልም ቢልም ይሄን በህግና በስርዓት ምፈጽም ለወልቃይት ይጠቅማል፣ ለአማራ ይጠቅማል፣ ለትግራይ ይጠቅማል። የሚጎዳው ነገር ይ በህግና ስርዓት ምፈጽም የሚለውን ነገር ከብዙ ቶንቆል ጋር ማያያዝም አስፈላጊ አለ። እርሶ እንዳሉት ነው። እዛ አካባቢ ጥያቄ ረዘም ላለ ጊዜ ነበረ። ለዛ ብለን ነው ኮሚሽን ያቋቋም ነው ከዚህ ቀደም ገርጫ አሁንም ያንን የነበረን አቋም በህግ አግባብ በምክክር በውይይት ይፈታ። ይኸው የአማራና የትግራይ ክልሎች የሚወዛገቡበት አካባቢም ከ1983 ዓ ም ጀምሮ ምዕራብ ትግራይ በሚል በትግራይ ክልል አስተዳደር ስር የነበረ ሲሆን ከሰሜን ኢትዮጵያ ጦርነት በኋላ ደግሞ ወልቃይ፣ ጠገዴ፣ ሰቲት፣ ሁመራ ዞን በሚል በተዋቀረ አስተዳደር ስር ይገኛል። የፌዴራሉ መንግስትና ህወሀት በፕሪቶሪያ በደረሱት የሰላም ስምምነት መሰረት የአወዛጋቢ ቦታዎች ጥያቄ በህግ እንደሚፈታ ነው የተገለጸው። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም። ወደ ተከታዩ ዘገባ እናልፋለን። የዩናይትድ ስቴትስ የድንበር ቁጥጥር መስሪያ ቤት መዝገብ እንደሚያሳየው እንደ አውሮፓውያን አቆጣጠር ከ1998 ዓ ም ወዲህ በዩናይትድ ስቴትስ እና ሜክሲኮ ድንበር ወሰን ላይ ቁጥራቸው ከ8000 የሚበልጥ ፍልሰተኞች ሞተዋል። ብሩክስ ካውንቲ በተባለው የደቡባዊ ቴክሳስ ወረዳ ያለ ሙቀትና እጅግ አስቸጋሪ የመሬት አቀማመጥ ድንበሩን ለማቋረጥ የሚሞክሩ ፍልሰተኞችን ለሞት እየዳረገ ነው። የአሜሪካ ድምጽ የኢሚግሬሽን ጉዳዮች ዘጋቢ አሊኒ ባሮስ የፍጅት ሜዳዎች በሚል ቅጽል ስም የሚታወቀውን አካባቢ ጎብኝታ ያጠናቀረችውን ዘገባ ቆንጅታየ ታቀርበዋለች። ብዙ ትኩረት የሚያገኘው ዩናይትድ ስቴትስን ከሜክሲኮ ጋር በሚያዋስናት ድንበር በኩል ፍልሰተኞች አቋርጠው እየገቡ ነው የሚለው መሆኑ ይታወቃል። ከቴክሳሷ የድንበር ከተማ ከሪዮ ግራንዲ በስተሰሜን 130 ኪሎ ሜትር ርቀት ላይ የሚገኘው ብሩክስ ካውንቲ ደግሞ ራሱን የቻለ ፍልሰትን የተመለከተ ቀውስ አለው። ብሩክስ ካውንቲ ውስጥ እንደ አውሮፓውያን አቆጣጠር ከ2012 እስከ 2019 በነበሩት ዓመታት ከማናቸውም የደቡብ ቴክሳስ ወረዳዎች የሚበልጥ ብዛት ያላቸው ፍልሰተኞች ያለቁበት ቦታ በመሆኑ ነው። በ2020 ዓ.ም የቴክሳስ ዩኒቨርሲቲ ስትራስ ማዕከል ባወጣው ሪፖርት የፍጅት ሜዳዎች ኪሊንግ ፊልድስ ሲል የሰየመውም በዚሁ የተነሳ ነው። ዩናይትድ ስቴትስ በድንበሩ ሾልከው ለመግባት የሚሞክሩት ፍልሰተኞች ብዙውን ጊዜ በብሩክስ ካውንቲ በኩል ነው የሚያልፉት ታዲያ ፉልፉሪያስ የሚባለው ጣቢያ ላይ ያሉ የድንበር ኬላ ተቆጣጣሪዎች እንዳይይዟቸው ለበርካታ ቀናት ርቀው በሚገኙ የግል ሰፋፊ ሁዳዶች ውስጥ ነው የሚጓዙት። ፈርናንዶ ሰርቫንቴስ የአንዱ ሁዳድ ኃላፊ ናቸው። ሁኔታውን እንዲህ ሲሉ ነው የሚያስረዱት። ባለፈው ዓመት አስክሬኖች አግኝተናል። አንዳንዶቹ ቅርብ ጊዜ የሞቱ ሲሆኑ እዚያው ቦታ ላይ ረዥም ጊዜ የሆናቸውም አሉባቸው። የአየሩ ሙቀት ደግሞ እስከ 38 ዲግሪ ወይም ከዚያም በላይ ሊግል ይችላል። ለምልክት የሚሆን የሚታወቅ ቦታ የሌለበት አካባቢ በመሆኑም የተነሳ ፍልሰተኞቹ በቀላሉ አቅጣጫቸውን ሊስቱ ወይም እዚያው አካባቢ ሳያውቁት ሊሽከረከሩ ይችላሉ። በህይወት እያሉ ከተገኙ እርዳታ ይደረግላቸዋል። ከዚያም ለድንበር ቁጥጥር ባለስልጣናት እናስረክባቸዋለን ብለዋል የሁዳዱ ኃላፊ ሰርቫንተስ። አምና ያጋጥምን ይኸው ነው። ስድስት የሚሆኑ ሰዎች እንዲሁ ሲንከራትቱ አገኘናቸው። በቃ የሞት አፋፍ ላይ ነበሩ። መንገድ የጠፋቸው ወይም ወደኋላ የቀሩት አንዳንዶቹ ድረሱልን ብለው እንደሚደውሉ የብሩክስ ካውንቲ ጥበቃ ሸሪፍ ቤኒ ማርቲኔስ ገልጸዋል። የተለያየ የድረሱልን ጥሪ ይመጣል። ሰኑ ላይ ካሉት አካባቢዎች በሙሉ ታዲያ ብዛት ያላቸው ፍልሰተኞች የሚሞቱት ብሩክስ ካውንቲ ውስጥ መሆኑን ቤኒ ማርቲኔዝ ገልጸዋል። ፍልሰተኞች ተጨንቀው የድረሱልን ጥሪ 911 ላይ ሲደውሉ ጥሪውን የተቀበለው አባል የቻለውን ያህል መስመሩ ላይ ያነጋገራቸው ይቆያል። የድንበር ጥበቃ ባልደረቦችን ድረሱላቸው ብለን እናሳስባለን። አለዚያም ህይወታቸው ካለፈ አስከሬን እንዲነሳ እናደርጋለን ብለዋል ቤኒ። ሙቀቱ በጣም ከባድ ከሆነ ያው አብዛኛውን ጊዜ በጣም ሙቀት መሆኑ የታወቀ ነው። በዚያ ሁኔታ ውስጥ 72 ሰዓት ከቆዩ አይተርፉም፣ ህይወታቸው ያልፋል። እንግዲህ የድንበር ቁጥጥሩ ክፍል በጣም ጥሩ ሥራ ነው የሚሠራው። የአስቸኳይ ሕክምና አገልግሎት ስምሪት ሰራተኞች አሉት። ይሄዱና ፈጥነው በደም ስር በኩል ፈሳሽና መድኃኒት በመስጠት ህይወታቸውን ለማትረፍ ይሯሯጣሉ። አስከሬን ከተነሳ በኋላስ ምን ይደረጋል? በእኔ ስር አንድ የአስክሬን ማሳረፊያ ቤት አለ። ብሩክስ ካውንቲም የራሱ የአስክሬን ማሳረፊያ አለው። በድንበር ቁጥጥር መስሪያ ቤት በኩል አስክሬኖቹ ላይ ማንነታቸውን ለመለየት የጣት አሻራ መውሰድ ስለሚቻልበት መንገድ ስልጠና የተሰጣቸው አባላት አሉ። አሻራ ከተወሰደ በኋላ የቤተሰብ አባል እንዲፈለግ ወደ ቆንስላው እናስተላልፋለን። አስከሬኖቹን የሚቀበል ሰው ካልተገኘ ለቴክሳስ ስቴት ዩኒቨርሲቲ ነው የሚሰጡት። ኤድዋርዶ ካናሌስ ፉርፉሪያስ ላይ የሚገኘው የደቡባዊ ቴክሳስ የሰብአዊ መብቶች ማዕከል አባል ናቸው። ደብዛቸው የጠፉ ሰዎችን የሚያፈላልግ መርሃ ግብር ይመራሉ። ብሩክስ ካውንቲ ውስጥ ብቻ ባለፉት ሁለት ዓመታት ውስጥ ከሁለት መቶ በላይ የፍልሰተኞች አስከሬኖች መገኘታቸውን ኤድዋርዶ ካናኔስ ተናግረዋል። መንገድ ጠፍቷቸው የቀሩትን ፈልጎ ማግኘት እጅግ አስቸጋሪ መሆኑንም ነው የገለጹት። የጂፒኤስ አድራሻቸውን አግኝተን ለድንበር ጥበቃውም ሆነ ፍለጋው ላይ ለሚሰማሩት ሰራተኞች መስጠት ካልቻልን አይሆንም። የደቡባዊ ቴክሳሱ የሰብአዊ መብቶች ማዕከል የጠፉ ሰዎች አፈላላጊ መርሃ ግብር ኃላፊው ኤድዋርዶ ካናሌስ ፍልሰተኞች ወደ ሳን አንቶኒዮ ከተማ ለማቅናት ከሚጠቀሙባቸው መንገዶች አንዱ ላይ ያሉ የውሃ ጣቢያዎችን አዘውትረው እንደሚያስሱ ገልጸዋል። ወደ ተከታዩ ዘገባ ስናልፍ ደግሞ ዩናይትድ ስቴትስና ቻይና መሰንበቻውን ሲንጋፖር ላይ ባደረጉት ስብሰባ ወቅት አንዱ ሌላውን በቆስቋሽነት በመከስከስ እርስ በርስ ጣት ሲቀሳሰሩ ተስተውለዋል። የሁለቱ ሀገራት ከፍተኛ ወታደራዊ መሪዎች አንድነትን ለማጉላት በተዘጋጀው ጉባኤ ወቅት ባሰሟቸው ንግግሮች በታይዋን የባህር ወገብ አካባቢ ለሚታየው ውጥረት መባባስ አንዳቸው ሌላኛውን ወንጅለዋል። የአሜሪካ ድምፁ አራሽ አረብ ሳዲ ባጠናቀረው ዘገባ እንዳመለከተው የእርስ በርስ መወነጃጀሉ ያየለበት ይህ ንግግራቸው የተሰማው በክልሉ እየተካሄዱ ያሉትን ከጊዜ ወደ ጊዜ እየጨመሩ የመጡ ወታደራዊ እንቅስቃሴዎች ተከትሎ ነው። ዝርዝር ዘገባውን አዱላ ከበድ ያቀርበዋል። መጀመሪያ ባለፈው ወር መገባደጃ ላይ አንድ የቻይና ተዋጊ ጄት አውሮፕላን በደቡብ ቻይና ባህር ላይ ወታደራዊ ቅኝት ላይ ወደነበረ የዩናይትድ ስቴትስ ጦር አውሮፕላን ተጠግቶ ታክቲካዊ የበረራ እንቅስቃሴ አደረገ። ዩናይትድ ስቴትስ ይህን አላስፈላጊ የኃይል አቀራረብ ስትል ነው የገለጸችው። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስቲን እርምጃውን ኃላፊነት የጎደለው ሲሉት፣ የዩናይትድ ስቴትስ የባህር ኃይል በበኩሉ አደጋ ደቃኝ ብሎታል። ከዚያም ከጥቂት ቀናት በኋላ ታይዋንን ከተቀረው የስያ ክፍለ ግዛት በሚለየው የታይዋን ባህር ወገብ አካባቢ አንድ የቻይና ጦር መርከብ ወደ ዩናይት ስቴትስ ጦር መርከብ በመጠጋት መሰል ያልተለመደ እንቅስቃሴ አደረገ። እናም የዚህ ዓመቱ የሲንጋፖር የሻንግሪላ ጉባኤ ለዩናይት ስቴትስና ቻይና የቃላት ጦርነት የተሰናዳ መሰለ። አመታዊ ጉባኤ የዓለም ከፍተኛ ወታደራዊ መሪዎች ግንኙነቶችን ለማጠናከርና ወታደራዊ ፍጥጫዎችን ለማርገብ የሚገለገሉበትም ነው። በዘንድሮ ጉባኤ ታዲያ በምትኩ የሁለቱ ሀገራት ወታደራዊ መሪዎች በቅርቡ በደቡብ ቻይና ባህር ላይ የተከሰቱትን ድንገቶች ተንተርሰው የሰላ ትችት ተለዋውጠዋል። የቻይና ህዝባዊ ሪፐብሊክ የዩናይትድ ስቴትስ እና የአጋሮቿ አውሮፕላኖች በዓለም አቀፉ የአየር ክልል ውስጥ በሚያደርጓቸው ሕጋዊ በረራዎች ላይ አደገኛ የሆኑ ደንቃራዎችን መደቀኗን ቀጥላለች። ተባባሪዎችና አጋሮቻችን በኃይል ከሚፈጸሙ ወከባዎችና የማስፈራራት ድርጊቶች ራሳቸውን መከላከል ይችሉ ዘንድ እናግዛለን። ግልጽ ለማድረግ የምንፈልገው ግጭት ወይም በጠብ መፈላለግ አንሻም። እነዚህም ድንገቶች በእርግጥ ለማስወገድ ከተፈለገ አገሮች ማድረግ ያለባቸው ከሁሉ የተሻለው መንገድ በተለይም የባህር ኃይል መርከቦችና ተዋጊ ጄቶቻቸውን ከሌሎች አገሮች የባህርና የአየር ክልል አቅራቢያ ያለ ማስጠጋት ነው። እናንተ የምትጠቀሙትን አገላለጽ ለመጠቀምም በሌሎች ጉዳይ ጣልቃ አትግቡ፣ ህዝባችሁን ተንከባከቡ። በስብሰባው ወቅት ተገናኝተው ይነጋገሩ ዘንድ ኦስቲን ያቀረቡላቸውን ግብዣ ሊ አልተቀበሉትም። የቻይናው መከላከያ ሚኒስትር ይልቁንም ዩናይት ስቴትስ አካባቢውን ለቃ እንድትሄድ የሚጠይቅ አይነት አገላለጽ ቢጠቀሙም እንደ ዩናይት ስቴትስ ጦር ሰራዊት ከሆነ ግን ሌሎች ድርጊቶቿን ጨምሮ በያዝነው ዓመት መጀመሪያ ግድም ለስለላ ስራ የተሰማሩ ፊኛዎችን ከዩናይት ስቴትስና ከካናዳ ሰማዮች ላይ የለቀቀችው ቻይና ናት። የዩናይት ስቴትስ የህግ አውጪዎች በአንጻሩ ቻይና በጣም ገፍታ ሄዳለች አብዝተዋለች ባይ ናቸው። የሆነ ለሌሎች ፍቃድ የመስጠት አይነት ሁኔታ የተፈጠረ ሆኖ ይሰማሃል። እንደሚመስለኝ የባይደን አስተዳደር ቻይና ራሷን እንደ ተቀናቃኝ ባላጋራ አድርጋ እያቀረበች መሆኗን እኛም እንደዛ ልናስተናግዳት እንደምንገደድ ማሳየት አለበት። አፈ ጉባኤ ኬቪን ማካርቲን በቅርቡ በካሊፎርኒያ ግዛት ያደረጉትን የመሰለ የታይዋንን መሪዎች ተቀብለው የሚያነጋግሩ የዩናይት ስቴትስ የምክር ቤት አባላት ላይ ይፋ የተነጣጠሩ እርምጃዎቿን ጨምሮ ቤጂንግ ዩናይት ስቴትስ ለታይዋን የምትሰጠውን ድጋፍ ለዓመታት ስትመክት ቆይታለች። የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ታይዋንን በክልሉ ያለች ቁልፍ አጋር ይላታል። ቻይና በበኩሏ ራስ ገዟን ደሴት እንዳፈነገጠች ግዛት ነው የምታያት። እያዳመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። የመጀመሪያው አጋማሽ ዝግጅቶቻችንን አጠናቀናል። ወደ ሁለተኛው አጋማሽ ቅንብሮች ከማለፋችን በፊት ግን ተከታዩን ማስታወቂያ ሰምተን እንመለስ። በለውጥ ጊዜ አለም መረጋጋት ሲያጣ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 አሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። የአሜሪካ ድምጽ ዝግጅታችን ይቀጥላል። ተከታዩ ደግሞ ሳምንታዊው የጤና መሰናዷችን ነው። በደቡብ ክልል እየተዛመተ ባለው የኮሌራ ወረርሽኝ በደቡብ ኦሞ ዞን 234 ሰዎች በበሽታው መያዛቸውን የዞኑ ጤና መምሪያ አስታውቋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ወይም ዩኤን ኦቻ በበኩሉ ወረርሽኙ በክልሉ በአርባ ምንጭ እና በዲላ ከተሞች እንዲሁም በሲዳማ ክልል ሀዋሳ ከተማ መዛመቱን ጠቅሶ በአጠቃላይ ሰባት ሚሊዮን ሰዎች ተጋላጭ እንደሆኑ በሰሞኑ ሪፖርቱ አስታውቋል። የኮሌራ ወረርሽኝ የጤና ስጋት እንዳይሆን ንጹህ የመጠጥ ውሃ ማቅረብ፣ የጤና መሰረት ልማትን ማሟላት፣ እንዲሁም ስለ ግልና አካባቢ ንጽህና ለህብረተሰቡ አስተማማኝ ግንዛቤ ማስጨበጥ እንደሚያስፈልግ የአሜሪካ ድምጽ ያነጋገራቸው በሀዋሳ ዩኒቨርሲቲ ስፔሻል ሪፈራል ሆስፒታል የከፍተኛ ክሊኒክ አገልግሎት ዳይሬክተር ዶክተር ክብሩ ክፍሌ አስረድተዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ አለው። በደቡብ ክልል ልዩ ልዩ ዞኖች ተከስተው የኮለራ ወረርሽኝ በአንዳንዶቹ የመቀነስ አዝማሚያ ቢያሳይም፣ በተለይ በደቡብ ኦሞ ዞን ግን እየተዛመተ እንደሆነ የዞኑ የጤና መምሪያ ኃላፊ አቶ ታምራት አሰፋ ገልጿል። ሰሞኑን የወጣው የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ሪፖርትም ወረርሽኙ በዞኑ የተስፋፋ እንደሆነም በመምሪያው ኃላፊ የተገለጸውን መረጃ አጠናክሯል። በአገሪቱ ልዩ ልዩ ክልሎች በተለይ በደቡብና በስዳማ ክልሎች ወደ ሰባት ሚሊዮን የሚደርስ ሕዝብ ለኮሌራ ወረርሽኝ እንደተጋለጠ ሪፖርቱ አመላክቷል። የደቡብ ኦሞ ዞን ጤና መምሪያ ኃላፊ አቶ ታምራ ተሰፋ ለአሜሪካ ድምፅ በሰጡት ቃል በዞኑ አራት ወረዳዎች የኮሌራ ወረርሽኝ መከሰቱን አስታውቋል። ሚያዚያ አስራ አንድ በማሌ ወረዳ ዶይሶ ጤና ጣቢያ ክላስተር ላይ ከተከሰተ በኋላ በእና ፀማይ ወረዳ ላይም ከዚያ በኋላ ክስተቱ የሄደበት ከዚያም አልፎ እስከ ሐመር ወረዳ እርቦሬ ጤና ጣቢያ ክላስተር ላይ የተከሰተበት ሁኔታ ነው ያለው። ስለዚህ እንደ አጠቃላይ እስካሁን ድረስ እስከ ትላንትና ድረስ እስከ ሁለት መቶ ሰላሳ አራት የሚጠጉ ማህበረሰብ አካላት በዚህ በኮሌራ የተጠቁበት ሁኔታ ነው የነበረውና ከዚህ ላይ በአጠቃላይ ወደ ሁለት መቶ ሰላሳዎቹ ከህመማቸው አገግመው በወጡበት ሁኔታ ነው ያለው በወረርሽኙ ተያይዘው ወደ ጤና ተቋም ከመጡ በኋላ ግን ህይወታቸው ያለፉ ህሙማን አለመኖራቸውን የመምሪያ ኃላፊው ተናግሯል ነገር ግን በማህበረሰብ ደረጃ ላይ አልፎ አልፎ ክስተቱ እንዳለ ይህንም በማረጋገጥ ሂደት ላይ ያለንበት ሁኔታ ነው ያለው እና ሁሉም ጋር ያው ቅድም እንዳልኩኝ በ ጤና ባለሙያዎቹ ጋር ያለውን የክህሎት ጉዳዮች ላይ ያሟላን የሄደን ያለንበት ግባትም ለማቅረብ እየተሰሩ ያሉ ስራዎችም ስላሉ በዛ ልክ የሰውን ህይወት መታደግ የተቻለበት ሁኔታዎች ናቸው ያሉት። ማለት እንደ አቶ ታምራት ገለጻ ወረርሽኙ የተዛመተባቸው የደቡብ ኦሞዞን ወረዳዎች በናፀማይ፣ ማለም፣ ሴሚናሪና ሐመር እንዲሁም ናሳ የተሰኘ የእርሻ ፕሮጀክት ዘጠኝ ካምፖች በድምሩ ሀያ ሰባት ቀበሌያት ናቸው። ወረርሽኙን ለመግታትና በሽታውን ለመቆጣጠር ጥረት የተደረገ እንደሆነም አቶ ታምራት ተናግሯል። ችግሩ በተከሰተባቸው በሀያ ሰባት ቀበሌያት ማለት ነው የኮሌራ መከላከያ ክትባት ሰጠበት በተለይ ወደ ስልሳ አራት ሺህ ሁለት መቶ ሰማንያ አንድ ለሚጠጉ ማህበረሰብ አካላት የዚህ የኮሌራ መከላከል ክትባት ለተከታታይ ሰባት ቀናት ክትባት ተሰጠበት ሁኔታ ናለው። ይህ በእንዲህ እንዳለም ወረርሽኙ ተከስቶባቸው በነበሩት የጋሞና የጎፋ ዞኖች፣ አማሮና ቡርጂ ልዩ ወረዳዎች ህሟን ተለይተው በተዘጋጀ ማዕከል በመታከማቸውና የመከላከያ ክትባት ስለተሰጣቸው የመስፋፋት ሁኔታው መቀነሱን የየ አካባቢዎቹ ባለሥልጣናት ገልጿል። ወረርሽኙ በገጠር አካባቢዎች ሳይወሰን በከተሞችም መዛመቱን የሚጠቁመው የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩንኦቻ ሪፖርት በደቡብ ክልል በአርባ ምንጭና በዲላ ከተሞች በስዳማ ክልል ደግሞ በሐዋሳ ከተማ መከሰቱን አስታውቋል። በደቡብ ክልል ብቻ በአጭር ጊዜ ውስጥ ከአንድ ሺህ በላይ ሰዎች በበሽታው ሲያዙ አስራ ስምንት ሰዎች መሞታቸውን የክልሉ የህብረሰብ ጤና ኢንስቲትዩት ከሁለት ሳምንት በፊት አስታውቋል። በብዙዎቹ የአገሪቱ ክልሎች በተዛመተው የኮሌራ ወረርሽኝ ስድስት ሺህ አንድ መቶ ሀምሳ ሰባት ሰዎች በበሽታው መያዛቸውና ይህም በሀምሳ አራት ወረዳዎች የሚገኙ ሶስት መቶ አርባ ስምንት ቀበሌያትን እንደሚያካትት ተጠቅሷል እስካሁን ድረስም ለእልፈት የዳረጉ ህሙማን ቁጥር ዘጠና አራት መድረሱን የኦቻ ሪፖርት አብራርቷል። በሐዋሳ ዩኒቨርሲቲ ሪፈራል ሆስፒታል የከፍተኛ ክሊኒክ አገልግሎት ዲሬክተር ዶክተር ክብሩ ክፍል ከፍተኛ ንጽህናና ጥንቃቄ የሚሹ ጉዳዮች ትኩረት ካልተሰጣቸው ወረርሽኙን ለመክታትና ለማጥፋት አዳጋች እንደሆነ አስረድተዋል። እኛ ጋር አሁንም የቀጠለበት አንዱ ምክንያት ብዙ ጊዜ ጤና ላይ ያለን ክፋበ ላይ ፕሪቨንሽን ፓርት የሚባሉ ላይ ብዙ ጉዳት ይታይብናል እና ከዛ ጋር የዘለቀ ነው። አይተ ከሆነ ኮሌራ የሚተላለፈው በሌላ ነገር፣ በትንፋሽ አይተላለፍም። ፌኮ ኦላር የሚባለው የተበላሸ ውሃው፣ የተበላሸ ምግብ የምትጠቀም ከሆነ ነው የሚተላለፈው። ብዙ ቦታ የምንጠቀመው ውሃ ላይ ንጽህና ስለሚጎል፣ ብዙ ቦታ የምንጠቀመው ምግባችንም ንጽህና ስለሚጎል በዛ ምክንያት ነው የእኛ ጋር መጥፋት ያልቻለውና ንጽህናችን ብቻ ብንጠብቅ ኖሮ ሌላ ምንም ሳያስፈልግን ማጥፋት የሚቻል በሽታ ነው። በህብረተሰቡ ዘንድ በተለይ የጤና እውቀትና ግንዛቤ ማሳደግ እንደሚያስፈልግም አስገንዝቧል። መሰረተ ልማቱ ስፔሻሊ ውሃ ላይ እና ውሃ ንጽህና ጠበቀ ባይሆንም እንደው ንጽህና ጠበቀ በአንባዋ በየቦታው ማድረግ ባይቻል እንኳ ውሃ በየቦታው ያለውን ማከም ከቻለ ነው በቀላሉ መከላከል የምንችለው። በዛ ላይ ህዝቡ ላይ ትግንዛ በጋር ይገናኛል። አይተህ ከሆነ መንገድ ላይ ያለው ምግብ የሚበላ ሰው ምግቡን እንትን ጠይቆ አይደለም ክፍት የነበረውን ዝንብ ቁጭ እያለ ያለውን ምግብ ያንገሰም ንበላ ያ የሚሸጠውም ደግሞ ሲሸጥ ኃላፊነት ወስዶ ንጽህና ጠብቆ አይደለም የሚሸጠውና ወረርሽኙ በየዓመቱ በሚመላለስበት ሁኔታ ላይ የባለሙያዎች ድክመት መኖርንም ያልሸሸጉት ዶክተር ክብሩ ይህንን ችግር ለሚያስቆም

ከተማቱም አዋርነሱ ላይ በጣም ብቻሰራን ሽንት ቤት ሚሆን ውሃም ማስቀረት የምንችላቸው በሽታዎች ናቸው። ይሄ ለኮሌራ ብቻ ሳይሆን ለምሳሌ ኮቪድ ጊዜ ተከሆነ እጅ የምታጠቡ ኮሌራና ተቅማጥ የሚያመጣ በሽታዎች ብዙዎችን አስቀርቶን ነበር። ወረርሽኙ በኦሮሚያ ክልል ባሌ፣ በምዕራብ ጉጂ፣ በቦረና፣ በጉጂ፣ በምዕራብ አርሲ፣ በምስራቅ ባሌ እንዲሁም በሶማሌ ክልሎች ባሉ በሊበን፣ በዳዋና በአፍደር ዞኖች መከሰቱን የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤንኦቻ ገልጿል። የኮሌራ ወረርሽኝ በኢትዮጵያም አራት ክልሎች መከሰቱን ያስታውቀው የጤና ሚኒስቴር ወረርሽኙን ለመከላከል ከአንድ ነጥብ አምስት ሚሊዮን በላይ ለሚሆኑ ዜጎች ክትባት መሰጡን መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም። የአሜሪካ ድምፅ ነው እየተከታተላችሁት ያላችሁ። ተከታዩ ዝግጅታችን ደግሞ የአፍሪካ ነክ ርዕሶችን የምንዳሰስበት መሰናዷችን ነው። ወደ ካናዳ፣ ጀርመን፣ አሜሪካና አንዳንድ የባህረ ሰላጤ ሀገራት ሰራተኞችን ለመላክ ከአገራቱ ጋር ስምምነት ላይ መደረሱን ወይም ስምምነት ለማድረግ ማቀዱን የኬንያ መንግስት አስታውቋል። ስምምነቱ ኬንያውያን በውጭ ሀገራት ስራ እንዲያገኙ ጥርጊያ መንገድ ይከፍትላቸዋል ተብሏል። የሰራተኛ መብት ተቆርቋሪዎች እንደሚሉት ግን እንዲህ አይነቱ ስምምነት በተለይ በባህረ ሰላጤ ሀገራት ሰራተኞችን ለብዝበዛና ጥቃት ያጋልጣል የሚል ስጋት ፈጥሯል። መሐመድ ዩሱፍ የላከውን ዘገባ እንግዱ ወልድ ያቀርበዋል። በግምት ወደ 750 ሺህ የሚጠጉና በአገር ውስጥ ሥራ ማግኘት ያልቻሉ ዜጎች በውጭ አገራት ሥራ እንደሚያገኙ ኬንያ ተስፋት አድርጋለች። መንግሥት እንደሚለው የባህረ ሰላጤ አገራትን ጨምሮ አስር ለሚሆኑ አገራት ሠራተኞችን ለመላክ ስምምነት ላይ ተደርሷል። ይህም ሥራ አጥነት የፈጠረውን ጫና ያቃለላል ተብሏል። ጀፍሪ ካይቱኩ የሠራተኛ ጉዳይ ሚኒስትር ናቸው። ሰዎች የማያቋርጥ እንቅስቃሴ ላይ ናቸው። በመሆኑም የኬንያ መንግስት ለሰራተኛ ፍልሰትና ተዘዋውሮ መስራት ቅድሚያ ሰጥተዋል። ለዚያም ነው ከተወሰኑ ሀገሮች ጋር የባህረ ስላጤ ሀገራትን ጨምሮ የስራ ስምምነት የተፈራረም ነው። ለሌሎች በርካታ ሀገራትም ስምምነቱን እንዲፈጽሙ ሀሳብ አቅርበናል። ሴሲሊያ ዋጂንኩ ወደ ባህረ ስላጤ ሀገራት ከሚሄዱት 170 ሺ ሰራተኞች አንዷ ናት። ግማሽ የሚሆኑት በቤት ሰራተኝነት እንደሚሰማሩ መንግስት አመልክተዋል። እዚህ ኬንያ ውስጥ ጥሩ ስራ ስለማላገኝ ራቅ ወዳለው ሳውዲ አረቢያ ለመሄድ ወሰንኩ። ለሚያስፈልገኝ ነገር ሁሉ እንዲሁም ለቤተሰቤ የሚያስፈልገውን ለማድረግ የሚያስችለኝን ስራ ለማግኘት ነው ያንን ያደረግኩት። ባለፈው የፈረንጆች ዓመት ኬንያ በውጭ የሚገኙ ዜጎቿ ከሚልኩት የውጭ ምንዛሪ አራት ቢሊዮን ዶላር አግኝታለች። በአዲሱ ስምምነት ገቢውን በእጥፍ ለማሳደግ አቅዳለች። የመብት ተቆርቋሪዎች ግን ዜጎች ሥራ ለማግኘት ሲሉ በሚያደርጉት ጥረት መሃል በውጭ አገራት ባሉ ቀጣሪዎቻቸው ጥቃት ይደርስባቸዋል ሲሉ ይናገራሉ። የውጭ ጉዳይ ሚኒስቴር መሥሪያ ቤቱ እንደሚለው በእንደ አውሮፓን አቆጣጠር 2021 41 ኬንያውያን በሳዑዲ አረቢያ በመሥራት ላይ ሳሉ ሕይወታቸው አልፏል። በኬንያ ያሉ ሥራ አፈላላጊ ድርጅቶች የሠራተኞች ብዝበዛና ጥቃትን ለማቆም በቂ ጥረት እያደረጉ አለመሆናቸውን አንዳንድ የመብት ተሟጋቾች ይናገራሉ። ፒስ ሙቴው የአንድ ሥራ አፈላላጊ ድርጅት ኃላፊ ሲሆኑ ወደ ውጭ የላኳቸው አንዳንድ ወጣት ሴቶች ችግር ውስጥ እንደሚገቡ ይናገራሉ። ባለፉት ሁለት ዓመታት ለ26 ሴቶች መብት ቆሚያለው። አስር የሚሆኑት ወደ አገር ቤት ተመልሰዋል፣ 16 ደግሞ ቀጣሪያቸውን ቀይረዋል። ይህንን በማድረጌ ግን ችግር ገጥሞኛል። ፒስ ሙቴው እንደሚሉት ያንን በማድረጋቸው የሳዑዲ ባለሥልጣናት ሠራተኛ ከመላክ አግደዋቸዋል። ፌዥ ሺሚላ ሳዑዲ አረቢያ ለአንድ ዓመት ተኩል ሠርታ ተመልሳለች። ጥቃት ደርሶባት እንደነበርና የሥራ ሁኔታው እጅግ ከባድ እንደነበር ትናገራለች። ከአስራ ስምንት እስከ አስራ ዘጠኝ ሰዓት ይሠራ ነበር። መድኃኒት የለም። የረፍት ሰዓት የለም። እረፍት መውጣት የለም። ላፍታ እንኳን የሚያስፈልግህን ትንሽ እረፍት አታገኝም። ትርፍራፊ ምግብ ነበር የሚሰጡኝ መኝታም የማይመች ቦታ ነበር። ለበርካታ ጊዜያት በቅጣሬ ተደፍሬ ያለው ምን ያህል ጊዜ እንደሆነ መቁጠር አልችልም። የሕግ ባለሙያው ጃን ሙሪሪ ለፌይዝ እና ለሌሎች 12 ለሚሆኑ ሠራተኞች ጥብቅና ቆመዋል። መንግሥት ከጥቃት አልጠበቀንም በሚል ሰራተኞቹ ክስ አቅርበዋል። ጥቃት በሚደርስባቸው ወቅት መንግስት እንዲደርስላቸው አቤት ይላሉ። መንግስት ግን አይደርስላቸውም፣ ምንም አይነት እርዳታ አይሰጥም። ጃን ሙሪሪ የሚገኙበት የህግ ቡድን ሰራተኞች ደህንነታቸው እስከሚረጋገጥ ድረስ ወደ ባሕረ ሰላጤ ሀገራት እንዳይሄዱ ፍርድ ቤት ትዕዛዝ እንዲያስተላልፍ ጠይቀዋል። ከባሕረ ሰላጤ ሀገራት ጋር የተደረሰው ስምምነት ሰራተኞችን ከጥቃት ይጠብቃል ሲል መንግስት ይናገራል። ነቃፊዎች ግን ጥርጣሬ ያላቸው ቀጣዩ ደግሞ ሳምንታዊው የስፖርት መሰናዷችን ነው በስቶክሆልም ማራቶን በሁለቱም ጾታዎች ኢትዮጵያውያን አትሌቶች ሁሉንም ሜዳሊያዎች አሸንፈዋል ኬንያዊቷ አትሌት ፌዝ ኪፕዮጎን የ1500 ሜትር ክብረ ወሰን ሰብራለች ማንቸስተር ሲቲ በአንድ ዓመት ባሳካው ውጤት የከተማ ተቀናቃኙን ታሪክ ለመጋራት ከጫፍ ደርሷል የአውሮፓ እግር ኳስ ማህበር በሞሪንሆ ላይ ክስ መሰረተ። እነዚህንና ሌሎች ስፖርታዊ ክንዋኔዎችን አካቶ ኬኔዲ አባተ የስፖርት መሰናዶን እንደሚከተል ያቀርበዋል። ትናንት በስዊድን ስቶክሆልም በተካሄደ የማራቶን ውድድር በሁለቱም ጾታዎች ኢትዮጵያውያን አትሌቶች ከአንድ እስከ ሶስት ያለውን ደረጃ በመያዝ አሸንፈዋል። በወንዶች አትሌት አሸናፊ ሞገስ ውድድሩን ሁለት ሰዓት ከአስር ደቂቃ ከሰላሳ ሁለት ሰከንድ በማጠናቀቅ አንደኛ ሲወጣ አትሌት ደራራ ሁሬሳ ሁለተኛ፣ አትሌት ጸጋይ መኮንን ደግሞ ሶስተኛ ወጥተዋል። በሴቶች ምድብ ውድድሩን ሁለት ሰዓት ከሰላሳ ደቂቃ ከሰላሳ ዘጠኝ ሰከንድ በማጠናቀቅ አንደኛ የወጣችው አትሌት ሲፋን መላኩ ናት የሀገሯ ልጆች ሶሮሜ ሰሜን ነጋሽ እና የኔነሽ ድንቄሳ ደግሞ በቅደም ተከተል ሁለተኛና ሶስተኛ ደረጃን በመያዝ አጠናቀዋል። ኬንያዊቷ አትሌት ፌዝ ኬፒጎን አርብ ዕለት በተካሄደው የፍሎረንስ ዳይመንድ ሊግ የ1500 ሜትር ውድድር የዓለም ክብረ ወሰን ሰብራለች። አትሌቷ ውድድሩን ሶስት ደቂቃ ከ49 ነጥብ አንድ አንድ ሰከንድ በሆነ ጊዜ በማሸነፍ ነው በገንዘቤ ዲባባ ተይዞ የነበረውን ክብረ ወሰን የሰበረችው። ኢትዮጵያዊቷ ገንዘቤ ዲባባ የርቀቱን ክብረ ወሰን እንደ አውሮፓውያን አቆጣጠር ከ2015 ጀምሮ 3 ደቂቃ ከ50 ነጥብ 07 ሰከንድ በሆነ ጊዜ ይዛ መቆየት ችላ ነበር። የዓለምና የኦሎምፒክ ወርቅ ሜዳሊያ ባለቤቷ ኬፒጎን የዓለም ክብረ ወሰንን ስትሰብር የአሁኑ የመጀመሪያዋ ነው። ከውጤቱ በኋላ በሰጠችው አስተያየት ጥሩ ሩጫ ሮጬ ማሳካት የምችለውን ማየት እንደምፈልግ ተናግሬ ነበር እናም ይህን ማሳካት ች ያለው ማለቷን የዓለም አትሌቲክስ በድረ ገጹ አስነብቧል። ባለፈው ነሐሴ ወር ደግሞ ሶስት ደቂቃ ከ50.37 በሆነ ጊዜ 1500 ሜትርን ማሸነፍ የቻለች ሲሆን ይህም የርቀቱ ሶስተኛው ፈጣን ሰዓት ነው በመሆኑም ቤቷ በአሁኑ ወቅት በ1500 ሜትር የዓለም አንደኛና ሶስተኛውን ፈጣን ሰዓት በስሟ ማስመዝገብ ችላለች። ማንቸስተር ሲቲ በአንድ አመት በሚያስመዘግበው ውጤት የከተማ ተቀናቃኙን ታሪክ ለመጋራት ከጫፍ ደርሷል። ቅዳሜ ዕለት በጉንዶጋን ሁለት ግቦች የከተማ ተቀናቃኙን ማንቸስተር ዩናይትድን ሁለት ለአንድ በመርታት የኤፍኤ ዋንጫን ያነሳው ሲቲ በሚቀጥለው ቅዳሜ ደግሞ ለሻምፒዮንስ ሊግ ዋንጫ ከኢንተር ሚላን ጋር ይፋለማል። ሲቲ ይህን ዋንጫ ማሳካት ከቻለ በታሪክ ለመጀመሪያ ጊዜ በአንድ አመት ሶስት ዋንጫ ማንሳት ይችላል። ይህም በአንድ ከተማ አብሮት ከሚገኘው ከተቀናቃኙ ማንቸስተር ዩናይትድ ጋር ታሪክ የሚያጋራው እና በአንድ አመት ሶስት ዋንጫ በማንሳት ሁለተኛው የእንግሊዝ ክለብ ሊያደርገው የሚችል እድል ነው። ከ24 አመታት በፊት እንደ አውሮፓውያኑ በ1999 የፕሪምየር ሊግ፣ ኤፍ ኤ ካፕ እና የቻምፒዮንስ ሊግ ዋንጫዎችን በማንሳት በታሪክ ብቸኛው የእንግሊዝ ክለብ ሆኖ የቆየው ዩናይትድ ይህን የታሪክ የበላይነቱን ሊያስቀጥል የሚችልበትን እድል በኤፍ ኤ ካፕ ፍጻሜ በሲቲ በመሸነፍ አምክኗል። በመሆኑም ሲቲ በቱርክ ኢስታንቡል የሚካሄደውን የቅዳሜውን የቻምፒዮንስ ሊግ ፍጻሜ ካሸነፈ ታሪክ መጋራት ይችላል። የአውሮፓ እግር ኳስ ማህበር በሞሪኒዮ ላይ ክስ መሰረተ። የሮማው አሰልጣኝ ሆዜ ሞሪኒዮ ቡድኑ በዩሮፓ ሊግ ፍጻሜ በሲቪያ መሸነፉን ተከትሎ እንግሊዛዊውን ዳኛ ወራዳ ብሎ ሲዘልፈው ተቀርጿል። በዚህም ምክንያት የአውሮፓ እግር ኳስ አስተዳዳሪው አካል ዩኤፋ በሞሪኒዮ ላይ የዲሲፕሊን ክስ መመስረቱን ገልጿል። የ60 ዓመቱ ሞሪኒዮ ከረቡ የፍጻሜ ጨዋታ በኋላ በቡዳፔስት በሚገኘው የስታዲየም መኪና ማቆሚያ ውስጥ ነበር እንግሊዛዊውን ዳኛ አንቶኒ ታይለርን በተለያዩ ጸያፍ ቃላት ሲዘልፈው የተቀረጸው ኋላ ላይ በአውሮፕላን ማረፊያ ደግሞ ዳኛውና ቤተሰቦቹ በሮማ ደጋፊዎች ዛቻና የዘለፋ ናዳ ወርዶባቸው በጸጥታ ኃይሎች ለመጠበቅ ተገደዋል። በጨዋታው ወቅት በቴይለር ቢጫ ካርድ የተመለከተው ሞሪኖ ከጨዋታው በኋላ በሰጠው ጋዜጣዊ መግለጫም ዳኛውን ተችቷል። የዩኤፋ የዲሲፕሊን ሕግ በጨዋታ ዳኛ ላይ የዘለፋ ቃል የሰነዘረ ቢያንስ የሁለት ጨዋታዎች እገዳ እንደሚጣልበት ቢደነግግም ሞሪኖ ግን ከዚህ የበለጠ ከባድ ቅጣት እንደሚጠብቀው ሪፖርቶች ጠቁመዋል። ለዛሬ የመረጥናቸው የስፖርት መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የተከበራችሁ አድማጮች እንዲሁም ተመልካቾቻችን ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ብርሃን ኃይሉ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነኝ። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ አት ቪኦኤ አምሃሪክ ወይም በትዊተር ሀሽታግ ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ። ጥቆማዎቻችሁንም ቢካተቱ የምትሏቸውን ሀሳቦች በዚሁ ልታደርሱን ትችላላችሁ። ኢንስታግራምና ዩቲዩብ ላይ ማለን የዋትሳፕ መስመራችን ሁለት ዜሮ ሁለት ሁለት ሀምሳ አንድ ሰላሳ አምስት ዜሮ አምስት ነው የመደመር ምልክትና አንድን ከፊት በማስቀደም ድምጻችሁን ቀድታችሁ መልእክታችሁን ብታስቀምጡልን ይደርሰናል። አብራችሁን ስለቆያችሁ እናመሰግናለን። ነገ በሌሎች ዝግጅቶች እንደገና እንጠብቃችኋለን። ለዛሬው፣ ሰላም፣ ደህና ደሩ